The Voice of America. ኮቪድ-19 ወረርሽኝ በተመለከተ በህብረተሰባችን ውስጥ እየተስተዋለ ያለው ከፍተኛ ቸልተኝነትና መዘናጋት ችግር እየፈጠረና በቫይረሱ የሚያዙ ሰዎች እንዲጨምር ምክንያት እየሆነ በመሆኑ ለኮቪድ-19 ወረርሽኝ ዳግም ትኩረት እንደሚያሻው የጤና ሚኒስትር ዶክተር ሊያ ታደሰ አሳሰበው። ወደ ሕክምና ማዕከል ከሚገቡት ታማሚዎች በየዕለቱ በአማካኝ 35 የሚሆኑ ጽኑ ሁማን ህክምና ክፍል ይገባሉ ያሉት ዶክተር ሊያ ታደሰ፣ በአዲስ አበባ የሚገኙ ከጤና ተቋማት ሁማንን ከመቀበል አቅም በላይ የሆነ መምጣታቸውን ገልጸዋል። ሙክታር ጀማል ዝርዝር አለው። የህዝቡ መዘናጋትን ተከትሎ የኮሮና ቫይረስ ኮቪድ-19 ወረርሽኝ እየተስፋፋ መሆኑን የጤና ሚኒስቴር ዶክተር ሊያ ታደሰ ተናግረዋል። በቫይረሱ ተይዘው ወደ ጽኑ ህሙማን ህክምና የሚገቡ ታካሚዎች ቁጥር እየበዛ መምጣቱን የገለጹት ዶክተር ሊያ ታደሰ የጽኑ ታማሚዎች አጠቃላይ የበሽታ ሁኔታ በዚህ አሳሳቢ ሁኔታ ላይ ቢሆንም በማህበረሰቡ ውስጥ ያለው የተሳሳተ ግንዛቤ ከዚያም አልፎ ጉዳዩ እንደ ቀልድ የመወሰዱ አዝማሚያ እጅግ አሳሳቢ ነው ብለዋል። በየቀኑ እንግዲህ በተለይ ከቅርብ ወራት ወዲህ በኮሮና ቫይረስ ተይዘው ለህክምና ክትትል ወደ ህክምና ማዕከላት ከሚገቡ ተማሚዎች ውስጥ በአማካኝ ወደ ሶስት መቶ አካባቢ የሚሆኑ ጽኑ ህሙማን ህክምና ክፍል ውስጥ የሚገኙ ሲሆን ከእነዚህ ውስጥም ደግሞ ከአርባ እስከ አርባ አምስት የሚሆኑት የሰው ሰራሽ የመተንፈሻ መሳሪያ ወይም ሜካኒካል ቬንትሌተር የሚጠቀሙና ሌሎች ቀሪዎቹ ደግሞ በኦክሲጅን ድጋፍ የሚታከሙ ናቸው። እስካሁን ባለው ሁኔታ የጽኑ ህሙማን ክፍል ውስጥ ገብተው በተለይ መተንፈሻ መሳሪያ ወይም አርትፊሻል መተንፈሻ መሳሪያ ሜካኒካል ቬንትሌተር የምንለው ላይ አጠቃላይ በጽኑ ህክምና ውስጥ ከገቡት ውስጥ ወደ 59 በመቶ የሚያህሉት ህይወታቸው አልፏል። በአሁኑ ሰዓት የጽኑ ህሙማን ህክምና አገልግሎት የሚፈልጉ ህሙማን ቁጥር በከፍተኛ መጠን እየጨመረ መሆኑ በተለይ በአዲስ አበባ ከጤና ተቋማት ከመቀበል አቅም በላይ የሆነ መምጣቱ አንዱ ከፍተኛ ተግዳሮት የሆነው ነው። እንግዲህ ይህ ቁጥር በዚህ ደረጃ ለማደጉ በህብረተሰባችን ውስጥ እየተስተዋደ ያለውም ከፍተኛ ቸልተኝነትና መዘና ጋት እንደዚሁም በሽታው ጠፍቷል ወይም በሽታው በእኔና በቤተሰቤ ወይም ማህበረሰቤ ላይ ከፍተኛ ጉዳት ሊያስከትል አይችልም የሚል መረዳት እና እያንዳንዱ ባለድርሻ አካል የሚጠበቅበትን ሚና አለመወጣት እንደ ዋነኛ ምክንያት የሚጠቀሱ ናቸው። ለኮቪድ-19 ወረርሽኝ መከላከልና መቆጣጠር ዳግም ትኩረት መስጠት ያስፈልጋል ያሉት ዶክተር ሊያ ታደሰ ህብረተሰቡ በዕለት ተዕለት ኑሮ እጆቹን በአግባቡ በማጽዳት በተለይም የአፍና አፍንጫ መሸፈኛ በአግባብ መጠቀም አካላዊ ርቀት በመጠበቅና የሰዎችን በአንድ ቦታ መሰባሰብ የሚያስከትሉ ሁነቶችን በመቀነስ ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። የሰዎች እንቅስቃሴ የሚኖርባቸው ሁሉም አገልግሎት ሰጪ ተቋማትና ግለሰቦች ሰራተኞቻቸውና ደንበኞቻቸው የቫይረስ መከላከያ መንገዶችን መተግበራቸውን በመቆጣጠር ወረርሽኙን በመከላከል ስራ ላይ ባለመዘናጋትና ቸልተኝነትን ባለማሳየት እንዲሰሩ የጠየቁት ዶክተር ሊያ ሁሉም በመመሪያ ቁጥር 30 የተቀመጠውን ድንጋጌ እንዲተገብርም አደራ ብለዋል። መጀመሪያ ላይ አዲስ አበባ ላይ ብቻ ቼክ ይደረግ የነበረው የማስክ አጠቃቀም እና የእጅ ንጽህናና ርቀት መጠበቅ ምን ይመስላል የሚለው ሲታይ ቆይታል። አሁን ሁሉም ክልሎች ላይ ያንን ጥናት ለማድረግ ተሞክሯል። በሰኔ ሐምሌ አካባቢ አዲስ አበባ ላይ እስከ ሰባ አምስት ከሰባ ስምንት በመቶ የማስክ አጠቃቀም እንደነበረ ከዚህ በፊት ገልጸ እንደነበር ይታወሳል። አሁን ይሄኛው ከጥቅምት ወር ጀምሮ እስካሁን ድረስ ያለውን የመጀመሪያ ሳምንት በየሳምንቱ ነው የምናየው። ይሄ እንግዲህ የመጀመሪያው ሳምንትና ስምንተኛው ሳምንት ለማወዳደር የተሞከረበት ነው። ኦልሬዲም የአዲስ አበባ ሰባ ስምንት አካባቢ የነበረው አሁን ወደ 62 ፐርሰንት ደርሶ ነበር ይሄኛው ሳይክል ሲጀመር አሁን ደግሞ ወደ 52 በመቶ መውረዱን ያሳያል የማስክ አጠቃቀም። ስለዚህ በአንድ በኩል የጽኑ ታማሚዎች እና ሲቪር ህመም ያላቸው ሰዎች ቁጥር እየጨመረም ቢሆን የመከላከል ስራው ደግሞ እየወረደ እንደሆነ ሁላችንም እያየ ነው፣ ቢሆንም በመረጃ ለመደገፍ የተሞከረበት ነው። በሌሎች ክልሎችም ላይ ያው አጠቃላይ ቁጥሩ በፊትም የማስክ አጠቃቀም ላይ የአዲስ አበባን ያህል ባይሆንም እየተሻሻለ መጥቶ የነበረበት ሲሆን አሁን ግን እንደምታዩት የመውረድ ነገር አለው ሁሉም የህብረተሰብ ክፍሎች እንዲሁም ባለድርሻ አካላት ከፊታችን የተጋረጠውን የኮሮና ቫይረስ ኮቪድ-19 ሀገራዊ ፈተና በሰውና በማኅበራዊ ህይወት ላይ የከፋ ጉዳት ሳያደርስና የመልካም አስተዳደር ችግርን ከማስከተሉ አስቀድመን ዳገም ትኩረት ለኮሮና ቫይረስ ኮቪድ-19 ወረርሽኝ በማድረግ በእያንዳንዷ ደቂቃ የምናከናውነውን ጥንቃቄ በከፍተኛ ኃላፊነት መንፈስ እና አርአያነት ሊሆን በሚገባ መወጣት አለብን ሲሉ የጤና ሚኒስቴሯ ዶክተር ሊያ ታደሰ ጥሪ አቅርበዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።